ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቢሊዮን የተባለው እሱ ነው። ወደ 48 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ከሌለ ምንም ነገር ከሌለም መንግስት፣ ህብረተሰቡና የግል ባላ ተሸፍነዋል። አጠቃላይ የኢትዮጵያ መንግስትን የአስቸኳይ ጊዜ እርዳታ አስተባባሪ አቶ ምትኩ ካሳ ናቸው። በኢትዮጵያ ላለፉት ስድስት ዓመታት የዘለቀው ድርቅ በኦሮሚያና ሶማሊያ ክልሎች እያደረሰ ያለውን ጉዳት ለመታገድ ለዓለም አቀፉ ማህበረሰብ የቀረበውን የድረሱልን የእርዳታ ጥሪና እስካሁን ምላሽ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕሳችን ይቀርባል። መሰረታዊ ሰብአዊ መብቶችን የተመረኮዘው የዓለም ሰላምና መረጋጋት ግድልሽ የፖለቲካ አትራፊዎች በሚባሉ አደጋ ተደቅኖበታል ሲሉ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ዛኢድ ራአድ አልሁሴን አስጠንቅቀዋል። በዜና መጽሄት ክፍለ ጊዜ እንመለከተዋለን። የኦሮሚያና የሶማሊያ ክልል አዋሳኝ በሆኑ ወረዳዎች በታጣቂዎች ለሚፈጸሙ ጥቃት መፍትሄ ለማስገኘት በአስቸኳይ ጊዜ ጠቅላይ ማዘዣ ጣቢያና በሁለቱ ክልሎች ጥረት እየተደረገ መሆኑን የኢትዮጵያ ሶማሌ ክልል መንግስት አስታወቀ። ዘገባለን። የዕለቱ አበይት ዜናዎቻችን የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ ከየካቲት 7 ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመከላከያ ወጪ በየዓመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል። ባጀቱ በ10 ከመቶ እንዲጨምር ማድረጉ የአሜሪካን ጥንካሬ፣ ጸጥታና ቁርጠኝነት ለዓለም ለማረጋገጥ መልእክት የሚያስተላልፍ ወሳኝ ተግባር ነው ብለዋል። ከአበይት ዜናዎች ውስጥ ናቸው የተነበቡት። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ የሰኞ የካቲት 2209 ዝግጅታችን ጋር ተረኛ አስተናጋጆቻችሁ አዳኝ ፍሳዬና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሶች ጆጊል ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የአለም ዜና የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ ከየካሴ 7 ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ አባሎቻችን እየታሰሩ ባሉበት ሁኔታ ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር ይችላል ብለዋል የፓርቲው ዋና ጸሐፊ አቶ አዳነጥላሁን እስክንድር ፍሬው አጠር ያለ ዘገባ ልኳል የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ እንዳስታወቀው የማዕከላዊ ምክር ቤት አባልና የሰሜን ጎንደር ዞን ሰብሳቢ የሆኑት ሻምበል ንጉሴ ደርሶ ላለፉት ሁለት ሳምንታት በእስር ላይ ናቸው። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምፅ እንዳስረዱት ከፍተኛ አመራሩ የታሰሩት ጭልጋ ወረዳ ወደምትገኝ ጉባኤ የተባለች ቀበሌ ልጆቻቸውን ለመጠየቅ እንደሄዱ ነው። ወደ ጎንደር ከተማ መወሰዳቸውን ከመስማት ውጪ የት እንደታሰሩም አናውቅም ብለዋል አቶ አዳነ። በቅርብ ጊዜ የታሰሩት ሌሎች የፓርቲው አመራሮችም እስካሁን እንዳልተፈቱ አስታውሰዋል። ቢቸና ላይ የወረዳ የመያደር ሰብሳቢያችን አቶ ባየ ደሱና አቶ ሲመሻ የተባሉ እንደታሰሩ ናቸው። ይልማና ደንሳ ላይ አቶ ስሜ ነገሰሰ ከጥር 16 ጀምሮ እንደታሰሩ ናቸው። አሁን እንደገና አቶ ዘመነ ጌጡ የአዲስ አበባ የጉለሌ ክፍለ ከተማ ዋና ጸሐፊ የነበረው አሁን በጥር ወር ታስረዋል። የተቃዋሚ ፓርቲ አመራሮችና አባላት መታሰር ከገዢው ፓርቲ ጋር ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አቶ አዳነ ተናግረዋል። ይህ ድርጊት ካልተገታ እና አያደግም አነሰ ማደግም ቢያንስ የጀመር ነው እንኳ አላማ ቢሳካም ማይሰካም ውጤት እስከሚገኝ ድረስ ማዋከቡ ማሰሩና ማንገላታቱ እስካልቆመ ድረስ በዚህ በጀመር ነው እንትን ላይ ትንሽ ያሉ የሆነ ጥላ እንዳያጠላበት ስጋቱ አለን። ከገዢው ፓርቲ ጋር በተደረገ የቅድመ ድርድር ስብሰባ የፓርቲው አመራሮችና አባላት መታሰር ጉዳይ መነሳቱን አቶ አዳነ አስረድተዋል። እናጣራለን የሚል ምላሽ ከመንግስት ተወካዮች ተሰጥቷል። እስካሁን ግን የተገኘ ውጤት የለም ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦፌኮ ማለትም በኦሮሞ ፌዴራላዊ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባና በሌሎች ላይ አቃቤ ሕግ ያቀረበው የሲዲ ወይም የድምጽ ከምስል ጋር የተያያዘ ማስረጃ ሊታይ ሊደመጥም እንዳልቻለ ተገለጠ። ይላል ተከታዩ ዘገባ። ተከሳሽና የተከሳሽ ጠበቃ ይህ የአቃቤ ሕግ ማስረጃ እንዲታለፍ ቢጠይቁም ፍርድ ቤቱ የአጭር ጊዜ ቀጠሮ ለአቃቤ ሕግ ማስረጃ እንዲያቀርብ አዟል። መለስካቸው አመሀ ነው ዝርዝሩን የያዘው። አቃቤ ህግ በነ ጉርሜሳ አያኖ ላይ በመሰረተው የአሸባሪነት ክስ መሰረት ካቀረባቸው የድምፅ ከምስል ማስረጃዎች መካከል በቀድሞ የኦፌኮ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ ያቀረበው አንድ የድምፅ ከምስል ማስረጃ ሲዲ ዛሬም በቴክኒክ ችግር ምክንያት ሊታይ እንደማይችል ፍርድ ቤቱ ገልጿል። ይህ ሁለተኛው ማስረጃ አቶ በቀለ ገርባ ኦሮሞ ሚዲያ ኔትወርክ ከተባለ ድርጅት ጋር ቀደም ሲል አድርገውት የነበረ ቃለ ምልልስ እንደሆነ ያስታወሰው ፍርድ ቤት ከዚህ በፊት ይኸው ማስረጃ በችሎት ቀርቦ ሊታይ ወይም ሊደመጥ እንዳልቻለም ገልጿል። ሌላ ተለዋጭ ቅጂ አቃቢ ህግ ይኖረው እንደሆነ ጠይቆ አቃቢ ህግ ምናልባት መርማሪ ፖሊስ ዘንድ ይኖር እንደሆነ እንጂ ሌላ ስፍራ እንደሌለ አረጋግጠዋል። ፍርድ ቤቱ አቃቢ ህግ በጉዳዩ ላይ ያለውን አስተያየት ጠይቋል። አቃቤ ህግም ሁለት ቀን ቢሰጠው ሊያቀርብ እንደሚሞክር ገልጾ ተለዋጅ ቀጠሮ ጠይቋል። የተከሳሽ ጠበቃ አቶ ወንድሙ ኢብሳ የአቃቤ ህግን ጥያቄ በመቃወም አቃቤ ህግ ሆን ብሎ ደመኛቸውን ለማጉላላት እየፈጸመ የሚገኘው ድርጊት ነው ብለዋል። ድርጊቱም የተከሳሾችን ፍትህ በአፋጣኝ የማግኘት መብት የሚጋፋ ነው ብለዋል። ስለዚህ ፍርድ ቤቱ ይህን የአቃቢ ህግ ማስረጃ በማለፍ ወደሚቀጥለው ሂደት እንዲሻገር አመልክተዋል። ተከሳሽ አቶ በቀለ ገርባም ተመሳሳይ ሀሳብ ሰንዝረዋል። ፍርድ ቤቱ በበኩሉ በችኮላ ምክንያት ስተት እንዳይሰራና ፍትህ እንዳይጓደል ማስፈለጉን ጠቁሞ አቃቢ ህግ የተባለውን ሲዲ እንዲያቀርብ ለየካቲት ሁለት ቀን 2009 ዓ ም ተለዋይ ቀጠሮ ሰጥቶ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመከላከያ ወጪ በየአመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል ባጀቱ በ10 ከመቶ እንዲጨምር ማድረግ የአሜሪካን ጥንካሬ ጸጥታና ቁርጠኝነት ለዓለም ለማረጋገጥ መልእክት የሚያስተላልፍ ወሳኝ ተግባር ነው ብለዋል ፕሬዚዳንቱ ትራምፕ ለሀገሪቱ ክፍለ ግዛቶች አስተዳዳሪዎች ባደረጉት ንግግር ጀግኖቹ ወታደሮቻችን ጦርነትን ለማስወገድና ሲያስፈልግ ደግሞ በስማችን ተዋግቶ ለማሸነፍ የሚያስችላቸው መሳሪያ እንደሚኖራቸው ማረጋገጥ አለብን ብለዋል ፕሬዚዳንቱ። አያይዞም ዩናይትድ ስቴትስ እንደገና ጦርነቶችን ማሸነፍ መጀመር አለባት ሲሉ ተናግረዋል። በወጣትነታቸው ጊዜ ከሁለተኛ ዓለም ጦርነት በኋላ ሀገሪቱ ተሸንፋ አታውቅም ብለዋል። ደቡብ አፍሪቃ ለኤች አይቪ የተጋለጡ ህሙማን የልብ በሽታና የአንጎል ውስጥ የደም መፍሰስ እንዲሁም የደም ስሮች መዘጋት እንዳያስከትልባቸው ለመከላከል የመጀመሪያ አብይ የህክምና ሙከራ ካደረጉት አምስት ሀገሮች አንዷ መሆኗ ተገለጠ። የኤች አይቪ ህሙማን እድሜ ተራዝሞ ጤናማ ኑሮ እንዲመሩ ለማድረግ በኤድስ ላይ በሚካሄደው ትግል መሰረት ይኸው ጥረት አዲስ ግንባር ተደርጎም ተወስዷል። በመጨረሻም የኢትዮጵያ የኢራቅ ወታደራዊ ኃይሎች ሙስል በተባለችው ከተማ የሚገኝ ዋና ድልድይን ተቆጣጥረዋል። እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ከከተማይቱ ምዕራብ ክፍል ለማስወጣት ጥቃት ከከፈቱ ሳምንት ሆኗል። በሙስል ከተማ የሚካሄድ ውጊያ ድልድዮቹን ሁሉ አውድሟል ወይም ደግሞ ጉዳት አድርሶባቸዋል። በትግሪስ ወንዝ በኩል ተደራሽነት እንዲኖር ማስቻል የሀገሪቱ ወታደራዊ ኃይል ትጥቅና ስንቅ እንዲሁም ኃይሉን ለማንቀሳቀስ ያስችለዋል። በምዕራብ ሞስል ከተማ የሚካሄደው ውጊያ መባባስ እዚያ የሚኖሩ ስቢሎች ጉዳይ ማሳሰቡ አልቀረም ነዋሪዎቹ ከባድ የምግብ፣ የነዳጅና የሕክምና አቅርቦት ጥረት እንደገጠማቸው የተባበሩት መንግስታት ድርጅት ገልጿል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየንን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው እለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማችሁ። በአፍሪቃ ዘንድሮ 20 ሚሊዮን ሰው ለበረታ ረሃብ እንደሚጋለጥ የተባበሩት መንግስታት ድርጅት አስታወቀ። አሜሪካ የቀድሞ እጆቿን ተዘረጋ ይሆን? በእነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች። ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል። የኮሎራዶ ገዢ ጆን ሃይክን ሉፐር ናቸው። እንደሚመስለኝ አፍሪካ ለከፋው ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በአለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው። ዶክተር ኦሉ አዳምስ ናቸው። እኚህኛው በናይሮቢ ዩኒቨርሲቲ የአንድ ትምህርት ክፍል ሊቀመንበር ናቸው። ሙሉ ዝግጅቱን አድማጮች በሁለተኛው አጋማሽ ስርጭታችን በጤና ፕሮግራም እናቀርባለን። አሁን የዕለቱን አበይት በኢትዮጵያ አምስት ክልሎች የተከሰተውን ድርቅ ለመቋቋም ለአንድ ለአምስት ነጥብ ስድስት ሚሊዮን ህዝብም የለደራሽ ምግብ እርዳታ ለማቅረብ ከተያዘው አንድ ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ ምላሽ እንደሌለ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። መንግስት በጣም አስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣትም ከፌዴራልና ከክልል በተመደበ ሰማኒያ ሚሊዮን ዶላር ህዝቡን መመገብ መጀመሩን ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስት፣ የግል ባለ ሀብቱና ህብረተሰቡ በጋራ ይሸፍኑታል ብለዋል። ጽዮን ግርማ ዝርዝሩን ይዛለች። የብሔራዊ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ለአሜሪካ ድምፅ እንደተናገሩት በአውሮፓውያኑ ዘመን አቆጣጠር ባሳለፍ ነው ጥር ወር መንግስትና አጋሮቹ ሰርተው ይፋ ባደረጉት አሐዝ መሰረት ወደ አምስት ነጥብ ስድስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ድርቁንና አስከፊ ረሀብ የሚያስከትለውን ችግር ለመቋቋም ወደ አንድ ቢሊዮን ዶላር ያስፈልጋል የሚል የእርዳታ ጥሪ ቀርቦም ነበር። ከዚህ ገንዘብ ላይ ምን ያህል ገንዘብ ተገኘ ስል አቶ ምትኩን ጠይቂያቸው ነበር። ቢሊዮን የተባለው እሱ ነው ዘጠኝ መቶ አርባ ስምንት ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልቃምና ሁለት ሺ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማንያ ዘጠኝ ሚሊዮን ገንዘብ መድቦ የምግብና ምግብ ነክ ያሉን አቅርቦት እያቀረበ ነው ያለው። በድርቁ የተጠቁት አካባቢዎች የሚገኙት በአምስት ክልሎች ነው ተብሏል። አካባቢዎቹን ዘርዘር አድርገው ሊያስረዱ አቶ ምትኩን ጠይቄያቸው ነበር። ሀገራችን ደቡብና ደቡብ ምስራቅ ክፍሉ ነው። ለዚያ አሁን ሀገራችን ደቡብና ደቡብ ምስራቅ ክፍል ገኛል ይሸፍናል ካልን አንደኛ የሶማሌ ክልል ደቡብ ፓርቱ ነው። የሲቲ ዞንና የፋፋን ዞን የቀድሞ ሺንሌና ጅጅጋ ዞንን ሳይጨምር የተቀሩትን ዘጠኝ ዞኖች ይይዛል ለምሳሌ እንደ ጀረር፣ ሸበሌ የድሮ ጎዴ፣ ጀረር የሚባለው የድሮ ደጋቡር፣ ቆራሄ፣ የዋርዴር የድሮ ዋርዴ አሁኑ ዶሎ ዞን የሚባሉ እነዚህ ከጅጅጋ በታች በኩል ያሉቱ በስተመስራቅ በኩል ያሉ ዞኖችን እና ፍዴር ዞን እነ ሊበን ዞንን ወደ ኦሮሚያ ስትመጣ ኦሮሚያ ክልል የተጎዳው የቦረና ዞን የጉጂ ዞን የምዕራብ ጉጂ ዞን ቆላማ ወረዳዎች የባሌ ዞን ቆላማ ወረዳዎችና የምስራቅ ሐረርጌ ቆላማ ወረዳዎች ናቸው። እነዚህ አካባቢ ነው ጉዳት የደረሰው። ከሶማሌ ክልል ጋር ይመሳሰላል። ወደ ደቡብ ብሄሮች፣ ብሄረሰቦች ህዝቦች ክልል ስንመጣ አንዱ የደቡብ ኦሞ ዞን ነው፣ አርብቶ አድር አካባቢ። ሁለተኛ የሰገን ህዝቦች አካባቢ ዞን ነው። ሶስተኛ ደግሞ የገሞ ጎፋ ዞን ቆላማ ወረዳዎች ናቸው። ድርቁ ያጋጠማቸው አማራ ብዙም አማራ ምንድን ነው አሁን ከአሁን ድርቅ ጋር ተያይዞ ሳይሆን ባለፈው ዓመት የጎርፍ አደጋ የተከሰተባቸው አካባቢዎች እና ደግሞ የዝናብ መቆራረጥ ያለባቸው አካባቢዎች ላይ ያለ ችግር ነው። በተወሰነ ሰሜን ሸዋ ላይ ዋግምራ፣ አፋር ላይ በመጣበት ሰዓት የአምና የድርቅ ተጽዕኖ ነው ተሻጋሪ ሆነ የድርቅ ተጽዕኖ ነው ያለው። እሱም አሁን ባለበት ሁኔታ ያው ዝናብ እየዘነበ ስላለ ከተወሰኑ አካባቢዎች በስተቀር ወደ ዞን አንድ ሊዳር ኮሪ ምናምን የሚባሉ አካባቢዎች ካልሆነ በስተቀር የዚህን ያህል የጎላ ችግር የለም። ከሌሎቹ ክልሎች ጋር ስናነጻጽር በእነዚህ አካባቢዎች በዋነኛነት ከፍተኛ ችግር የደረሰው የከብቶች መሞት ነው። የአሜሪካ ድምፅም ከነዚህ አካባቢዎች የቦረና ዞን ከኮንሶ ወረዳና ከዋግምራ ዞን ነዋሪዎች አነጋግረን ነበር። በአርብቶ አደሮቹ አካባቢ የከብቶች ሞት መበራከቱን ገልጸውልን እስካሁን በሰው ሕይወት ላይ የደረሰ አደጋ እንደሌለ አስረድተዋል። የምግብ እና የውሃ አቅርቦትም በጥቂቱ ከመንግስት እየተለገሳቸው እንደሆነ ገልጸውልናል። በአማራ ክልል ዋግምራ ነዋሪ ሆኑና ስማቸውን እንዳንጠቀስ ድምጻቸውን ደግሞ እንድንቀይር የጠየቁን አንድ ነዋሪ በአካባቢያቸው ድርቅ ተከስቶ የነበረው በ2007 ና 2008 ዓ ም መሆኑን ገልጸው አሁን ድርቅ ባይኖርም የዛን ጊዜ ተጽዕኖ እስካሁን በህብረተሰቡ ላይ አለ ብለዋል። በተጨማሪም አካባቢው በጣም በድህነት የተጠቃ በመሆኑ አሁንም ጥቂት እርዳታ እንደሚደረግላቸው ተናግረዋል። አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬት የተከፈለው በሰማንያ ሶስት ዓመተ ምህረት ስለሆነ በሰማንያ ሶስት አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እና ሰዎች ዛሬ ወደ አስር በላይ ሰው አፍርተዋል። አስር በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬት ጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት አቶ አቶ ምትኩ ካሳ አሁን ለጊዜው ከፍተኛና የዕለት ደራሽ እርዳታ ያስፈልጋቸዋል የተባሉ ከአጠቃላይ ክልሎች የተሰበሰቡ 192 ወረዳዎች ላይ ትኩረት አንድ በሚል ተለይተው ከፌዴራልና ከክልል መንግስታት በተሰበሰበ ገንዘብ እየተረዱ እንደሆነ አስረድተዋል። ከለጋሾች ለማግኘት ደግሞ ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። ድርቁ ከፍተኛ አደጋ ሊያስከትል ይችላል የሚል ስጋት እንዳለ ከተነገረ እና የሚጠበቀው ገንዘብ ካልተገኘስ ብያቸው ነበር ከሌለ ምንም ነገር ከሌለ መንግስት ህብረተሰቡና የግል ባላ ተሸፍነዋል ነዋል። በአጠቃላይ የተጠየቀው አንድ ቢሊዮን ዶላር በርካታ በመሆኑ ከመንግስት በጀት እና ከሀገር መሰብሰብ ይቻላል ተብሎ ነው ወይ የሚታሰበው? ብያቸውም ነበር። ከአጋር አካላት ይገኛል የሚባለው ዜሮ አይሆንም። ኢንትረስት የሚያሳዩ አካላት አሉ። ለምሳሌ ባለፈው ወቅት ለዚህ ለአፍሪካ ህብረት ስብሰባ የመጡት አዲሱ የተባበሩት መንግስታት ድርጅት ዋና ጸሀፊ ሚስትር አንቶኒ ጉትሬስ እና የኢትዮጵያ መንግስት ምክትል ጠቅላይ ሚኒስትር በጋራ በመሆን የሰበሰቡ ስብሰባ አለ። የአጋር አካላት በዛን ሰአት እንደነ ስዊድን የመሳሰሉ ሀገሮች፣ እንደነ ካናዳ የመሳሰሉ ሀገሮች ፍላጎት ያሳዩበት ሁኔታ አለ። በሌላ በኩል ኢትዮጵያ አምስት ነጥብ ስድስት ሚሊዮን ህዝብ የእለት ደራሽ የምግብ እርዳታ ይፈልጋል የሚል የእርዳታ ጥሪ እይፋ እያደረገች አምስት መቶ ሺህ ህዝብ በድርቅ ምክንያት ተጎድቶባታል ለተባለችው ሶማሌላንድ ሰባት ሺህ ሁለት መቶ ኩንታል የአስቸኳይ ጊዜ የምግብ እርዳታና ሀያ ስድስት ሺ ስድስት መቶ ስልሳ ሰባት ካርቶን ወተት መርዳቷ ተገልጿል። ይህ ተቃርኖ የለውም ወይ ብያቸው ነበር ለአቶ ምትኩ። ተቃርኖ የለውም ምክንያቱም አንዱ ሰብአዊነት ነው፣ ሁለት ደግሞ አጋርነት ማሳያ ነው። ይህ ማለት ምንድነው? የእርዳታው ትልቅ መሆን ወይም የእርዳታ ትንሽ መሆን ሳይሆን ሶልዳሪቲ ማሳያ ነው። ያ ማለት ኢትዮጵያ ተርፋ ሳይሆን አንደኛ የሰብአዊ ጉዳይ ነው ይሄ ሁለታ ደግሞ የአጋርነት ጉዳይ ስለሆነ ነው የተደረገው። በእርግጥ አንዳንድ ጊዜ ሰዎች ሀገር ውስጥ ያለ ችግር እያለ እንዴት ለጎረቤት ሀገር እርዳታ ያቀርባል የሚል አመለካከል ሊኖር ይችላል። ይህ እንግዲህ በሀገራችን ታሪክ የመጀመር አይደለም። ከዚህ በፊትም የተደረገበት ሁኔታ ነው ያለው። ሀብታሞንን ሳይሆን በአልን አቅም ልክ አጋርነታችን ለማሳየት ሰባቢ ጉዳይም ስለሆነ ከዛ ጋር እያይዘን ያደረግነው ነው። በሌላ በኩልም እንዲሁ ሕዝቦቿ በድርቅ የተጠቁባት ኬንያ ላወጣችው የበቆሎ ግዢ ፍላጎት ኢትዮጵያ በቆሎ ለመሸጥ ፍላጎት ማሳየቷ መነገሩን ጠቅሰን ይህስ አይጋጭም ሆይ ብለናቸው ነበር። ወደ ውጭ ሀገር የሚላኩ ብዙ ጊዜ ሀገር ውስጥ ገበያ ይተርፋል የሚለው በደንብ ግምገማ ተሰርቶ ነው ከሀገር ውስጥ ፍጆታ በላይ በትርፍነት አለ የሚባለው ምርት ነው እንግዲህ ኤክስፖርት መዋል የሚችለው የአየር ንብረት ለውጡና የእርስ በርስ ግጭት በርካታ የአፍሪካ ሀገሮችን በምግብ እጥረትና በረሃብ እያጠቃ መሆኑ እየተነገረ ይገኛል። የኦሮሚያና የሶማሊያ ክልል አዋሳኝ በሆኑ ወረዳዎች በታጣቂዎች ለሚፈጸመው ጥቃት መፍትሄ ለማስገኘት በአስቸኳይ ጊዜ ጠቅላላ ማዜዣ ጣቢያና በሁለቱ ክልሎች ጥረት እየተደረገ መሆኑን የኢትዮጵያ ሶማሌ ክልል መንግስት አስታወቀ። ከኦሮሚያ አዋሳኝ ወረዳዎች የሚወጡ ያሏቸው ታጣቂዎች በክልላቸው አዋሳኝ ወረዳዎች ጥቃት እየተፈጸሙ መሆናቸውን የተናገሩት የሶማሌ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ እድሪስ እስማኤል ናቸው። ታጣቂዎቹ የኦሮሚያን መንግስት ሕዝብንና ተቋማቱን የማይወክሉና በውጭ ያሉ ጸረ ሰላም ኃይሎች የሚመሩ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች ጥቃት የሚፈጽሙ ኃይሎችን በተመለከተ የሁለቱ ክልላዊ መንግስታት ግምገማ ተመሳሳይ አለመሆኑ ይታያል። ጥቃት እየፈጸሙ ያሉት ከኢትዮጵያ ሶማሌ ክልል የሚነሱ ነገር ግን ህዝቡንም ሆነ ክልላዊ ተቋማቱን የማይወክሉ ታጣቂዎች መሆናቸውን የኦሮሚያ ክልላዊ መንግስት ማስታወቁ ይታወሳል። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ዛሬ በሰጠው ማብራሪያ ከኦሮሚያ ክልል የሚነሱ ታጣቂዎች በአዋሳኝ ወረዳዎቻችን ጥቃት እየፈጸሙ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል በስልክ ለአሜሪካ ድምጽ ሲናገሩ በታጣቂዎች ጥቃት ተፈጸመባቸው ያሏቸውን ወረዳዎች ጠቅሰዋል። ታጣቂዎቹ የሚመጡትም ከኦሮሚያ አዋሳኝ ወረዳዎች ነው ብለዋል። በኦሮሚያ በኩል ታጥቆ የገቡ የተደራጁ ኃይሎች በአካባቢው ጥቃት ሲፈጽሙ የነበሩበት ሁኔታ አለ። ይህም ደግሞ ያው ከክልሉ ጋር በጋራ እየተወያየ እንደዚሁ የፌዴራል መንግስታችንና ኮማንድ ፖስት በጋራ እየሰራን ያለንበት ሁኔታ አለ። ቤካሶፍቱ የምትባል ወረዳ ናት። በዚህ ወረዳ ላይ ብቻ አራት ቀበሌ ላይ ነው እንግዲህ ይሄ የታጠቀ ኃይሉ ከኦሮሚያ ተሸግሮ ገብቶ ጥቃት ህዝቡ ላይ ሲያደርግ የነበረው የሁለቱ ክልሎች ህዝቦች ሰፊ ድንበር የሚጋሩ በአኗኗርና በባህልም የሚመሳሰሉ መሆናቸውን አቶ እድሪስ አስታውሰዋል። ለብዙ ዘመናት ለሰላም የሰሩና በሰላም የኖሩ መሆናቸውንም ጠቅሰዋል። ወደ ሶማሌ ክልል እየገቡ ጥቃት የሚፈጽሙት ታጣቂዎችም የኦሮሚያን ክልል መንግስት ህዝቡንና ተቋማቱን እንደማይወክሉ አስረድተዋል። የኦሮሚያ ክልል ተቋምም ምንም የሚወክል ጸጥታ ቢሆን ከዛ ተነስቶ የሶማሌን ህዝብ ያጠቃል ብለን እምነቱም የለንምኛ ነገር ግን ሽብርተኛ አካላቶች በአካባቢ ያሉትን በክልሉ ላይ ሽብር ለመፍጠር ሀገሪቷ ላይ ችግር ለመፍጠር ህዝብን ከህዝብ ለማጋጀት የቶክሱን የሚመሩት አሉ የሚል ነገር ነው ግምገማ ያለንኛው። በኢትዮጵያ ሶማሌ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ዛሬ ባወጡት መግለጫ የፌዴራሉና የክልል መንግስታት ለችግሩ አፋጣኝ መፍትሄ እንዲፈልጉ ጠይቀዋል። የጁቤና ዲግኔ ዲሞክራሲያዊ ፓርቲ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲና የደልወቢ ህዝቦች ዲሞክራሲያዊ ንቅናቄ ናቸው መግለጫውን ያወጡት። የጁቤና ዲግኔ ዲሞክራሲያዊ ፓርቲ ሊቀመንበር አቶ አብዲ ኡመር በስልክ ለአሜሪካ ድምጽ ሲናገሩ ፓርቲዎቹ ያቀረቡትን ጥሪ አብራርተዋል። ስለዚህ ይህንን የፌዴራል መንግስትም ሆነ የሶማሌ ክልላዊ መንግስት ይህንን ጉዳይ የተጎዱ ህዝቦች የሶማሌ ህዝብ ግራቸው መፍትሄ ተደራሽ እንዲሆን በውሳኔያችን ላይ አስተላልፈናል። ተደራሽ እንዲሆን ክልሉ መንግስት አንድ ፌደራል መንግስት ሁለት የሶማሌ ብሄራዊ ክልላዊ መንግስት ለህዝቡ ያድን እንላለን። የኢትዮጵያ ሶማሌ ብሔራዊ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል እንዳሉት ደግሞ ችግሩን ለመፍታት የተጀመረ ጥረት አለ። ፌደራል መንግስታችን እንደዚሁም የአስቸኳይ ጊዜ አዋጅን ተከትሎ የተቋቋመው ዋናው ኮማንድ ፖስቱም የሁለቱ ክልሎች ከፍተኛ አመራርም በጋራ እየተወያዩ አሁን ጥሩ ውጤት እየታየበት ሁኔታ፣ ስለዚህ ይሄኛውን አጠናክሮ ዋናው ሰላም መጀመሪያ ወደ ቦታው እንዲመለስና ከዛ ወዲህ ደግሞ ይሄ ነገር ዳግም እንዳይመጣ በጋራ መስራት ማለት ነው። በኦሮሚያና በኢትዮጵያ ሶማሌ ክልል በሚገኙ አዋሳኝ ወረዳዎች ጥቃት የሚፈጽሙትን ታጣቂዎች መነሻ በተመለከተ ሁለቱም ክልሎች የየራሳቸው ግምገማ አላቸው። ታጣቂዎቹ የትኛውንም ክልላዊ መንግስትና ሕዝብ እንደዚሁም ህጋዊ የጸጥታ ተቋም እንደማይወክሉ ግን ሁለቱም ይናገራሉ። የሁለቱ ክልሎች ሕዝብ ለዘመናት አብሮ የኖረና የተዋለደ የጋራ ቋንቋ፣ ባህልና እሴት ያለው መሆኑንም በተመሳሳይ አብራርተዋል። የፌዴራል መንግስቱን ግምገማ ችግሩን ለመፍታት እየተሰራ ያለውን ስራም በተመለከተ ምላሽ ለማግኘት ጥረት እያደረግኩ ነው። እንደ ተሳካ ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ እንሻገራለን። መሠረታዊ ሰብአዊ መብቶች የተመረኮዘው የዓለም ሰላምና መረጋጋት ግድየለሽ የፖለቲካ አትራፊዎች በሚባሉት አደጋ ተደቅኖበታል ሲሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዛኢድ ራአድ አልሁሴን አስጠነቀቁ። ኮሚሽነሩ ይህን ያስጠነቀቁት ጄኔቫ ውስጥ በተጀመረው የመንግስት ድርጅት የሰብአዊ መብት ምክር ቤት ጉባኤ መክፈቻ ላይ ነው። የመንግስታቱ ድርጅት ያቀረበውን ይህን ስብሰባ ሊሳ ሽላይን ለአሜሪካ ድምፅ አጠናቅራለች። ቆንጅታ ይዛ ቀርባለች። ሁለተኛው የዓለም ጦርነት ካበቃ ወዲህ የዓለምን ስርዓት ለማረጋጋት የተደረጉ በርካታ ክንዋኔዎች በአሁኑ ወቅት እያደገ በመጣው የተራውን ሕዝብ ብሶትና ስጋት የፖለቲካ መጠቀሚያ የማድረግ ተግባር የመፈራረስ አደጋ ተደቅኖባቸዋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራድ አልሁሴን አስጠንቅቀዋል። ከአውዳሚው የዓለም ጦርነት በተከተሉት ሰባ ዓመታት በበርካታ የዓለም አካባቢዎች ዘላቂ ሰላምና ልማት እውን ሊሆን የቻለው በመንግስታቱ ድርጅት ቻርተርና በሌሎችም ዓለም አቀፍ የሰብአዊ መብቶች ውሎች የተደነገጉት መሰረታዊ ሰብአዊ መብቶች በመከበራቸው ነው ብለዋል። ከፍተኛው ኮሚሽነር የፖለቲካ መሪዎች በዓለም አቀፍ ሰብአዊ መብቶች ላይ ለሚያካሂዷቸው የክፋት ዘመቻዎች ወይም ደግሞ ለነዚህ መብቶች ከቆሙ ውሎች እንወጣለን ብለው ለሚያሰሙት ዛቻ ከተንበረከክን ዓለማችን ከባድ ጉዳት ያገኛታል ሲሉ ከፍተኛው ኮሚሽነር አስጠንቅቀዋል። ስለዚህ እነኚህ የፖለቲካ ተዋናዮች በዓለም አገሮች ሊግ ዘመን እንደ ተደረገው ዓለም አቀፉ ስርዓት ላይ ስጋት ከደቀኑ ወይም ደግሞ ከአንዳንዶቹ አካላት እንወጣለን ካሉ የዚያ ታሪካዊ ተሞክሮ ማስጠንቀቂያ ደወሎች ጎልተው እንዲሰሙ መደረግ አለበት። ዳር ቆመን አንመለከትም፣ ስለምን አብዝተን ስለምንጐዳ ከወዲሁ አብዝተን መከላከል አለብንና የእኛም የሌሎችም መብቶች ደግሞም የዓለማችን የወደፊት እጣፍንታ በእነኚህ ግድ የለሽ የፖለቲካ ጥቅም አግበስ ባሾች ወዲያ ሊወረወሩ አይገባም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የድርጅቱን የሰብአዊ መብቶች ምክር ቤት ጉባኤ ላይ እንደ ዋና ጸሐፊ ለመጀመሪያ ጊዜ ይካፈላሉ። ዋና ጸሐፊው በዓለም ዙሪያ ለሰብዓዊ መብቶች ከበሬታ ግዴለሽነቱ እየተስፋፋ መምጣቱ አሳሳቢ እንደሆነ አስጠንቅቀዋል። ኦፍ ዘረኝነት፣ መጤ ጥላቻ፣ ጸረ ሴማዊነት፣ ጸረ ሙስሊም አስተሳሰብና ሌሎችም ያለመቻቻል ተግባሮች እየተባባሱ ባሉበት በአሁኑ ወቅት የተራውን ህዝብ ስጋት ለፖለቲካ መጠቀሚያ ማድረግና ጽንፈኝነት ይበልጡን እርስ በርስ እየተመጋገቡ ናቸው። በዓለም ዙሪያ ህዳጣኖች፣ አገር በቀል ማህበረሰቦች አድሎና ጥቃት ይፈጸምባቸዋል። ተመሳሳይ ጾታ አፍቃሪና ጾታ አለውጡ ማኅበረሰብ እንዲሁ የሰብአዊ መብት ጥሰት የመጪ ቀውስ ጠቋሚ ነው ሲሉ ያስጠነቀቁት ዋና ጸሐፊ ጉቴሬስ በዚህም ምክንያት ለመከላከል ቅድሚያ ትኩረት መስጠት የሁሉም ኃላፊነት ነው ብለዋል። አያይዘውም ግጭቶች ሲነሱ መሰረታዊ ምክንያቶቻቸው ታውቀው መላ ሊፈለግላቸው ይገባል። የሰብአዊ መብት ስጋቶችም እንዲሁ ሳይዘገይ ይበልጡን ውጤታማ በሚሆን መንገድ መፈታት አለባቸው ብለዋል ዋና ጸሐፊ ጉተሬዝ። አሁን ደግሞ አድማጮች የኦስካርን ዜና እናሰማለን። ዜና፣ ኦስካር ትናንትና ማታ በሆሊውድ የተካሄደው የዘንድሮ ዓመታዊ የኦስካር ሽልማት የራሱ የሆነ አስገራሚ ትዕይንቶች ነበሩት። በዝግጅቱ ላይ ላላላንድ የአመቱ ምርጥ ፊልም ሆኖ አሸንፏል ተብሎ ከተዋወቀ በኋላ በስህተት እንደተነበበና ሙንላይት አሸናፊ መሆኑ ተነገረ። ሙላይት በአፍሪካ አሜሪካውያን ተዋናዮች አዘጋጅነትና ድርሰት ለዚህ ትልቅ ሽልማት የበቃ ፊልም ነው። ላላላንድ ሙዚቃዊ ድራማ በተለያዩ ዘርፎች ስድስት ሽልማቶችን በመሰብሰብ በዘንድሮ ኦስካር በቅርቡ በሌላው ታላቅ የጥበባዊ ሥራዎች ሽልማት ጎልደን ግሎብ እንዳደረገው ሁሉ ዳግም የቀዳሚነቱን ደረጃ ተቆናጥተዋል። ሥነ ሥርዓቱን የተከታተለው የአሜሪካ ድምጹ ማይክ ኦሱሊቫን ያጠናቀረውን ተከታዩን ዘገባ መስታወት አረጋው ይዛ ቀርባለች። ላላላንድ የተሰኘው ፊልም በዘንድሮ የኦስካር ሽልማት ለ14 ጊዜ እጩ ሆኖ ነበር። ይህ ሙዚቃዊ ፊልም በዝግጅት ቅንብር፣ በአዲስ ፈጠራ ድርሰትና ዘፈን የዘንድሮውን ሽልማት አግኝቷል። በዚህ ፊልም ኤማ ስቶን ዋናዋን ገጸ ባህሪ በብቃት በመተወኗ የዘንድሮዋ ምርጥ ተዋናይ ተብላ ለመሸለም በቅታለች። ይህንኑ ፊልም ያዘጋጀው የ32 ዓመቱ ዴሚየን ሻንዜል በምርጥ የፊልም አዘጋጅነት ተመርጦ ሽልማቱን ተቀብሏል። በኦስካር የሽልማት ታሪክ በዚህ ዕድሜ ያሸነፈ የመጀመሪያው የፊልም አዘጋጅም ሆኗል። በዚህ የሽልማት ምሽት ተሸላሚውን እንዲናገር የተሰየመው ፋዬ ዳንወይ የዘንድሮ ምርጥ ምስል አሸናፊ ላላላንድ በማለት ነበር ያስተዋወቀው። ነገር ግን ስህተት ነበር። እናም ስህተቱ ወዲያውኑ ታረመ። ስህተት ነው። ሙንላይት በምርጥ ምስል ረድፍ፣ እናንተ ናችሁ ያሸነፋችሁት። ሙላይት በአንድ ጥቁር ሰው ላይ የተሰራው ፊልም ከመጽሐፍ ወደ ፊልምነት የተቀየረ ምርጥ ፊልም ረድፍ ሽልማት ሲያገኝ በፊልሙ ላይ በዋና ተዋናይነት የተወነው ማርሻላ አሊ በምርጥ ረዳት ተዋናይነት ተሸልሟል። ታሪኩ የሚያጠነጥነው በጥቁር አሜሪካውያን ላይ በሆነው ፌንስ በተሰኘው ፊልም ላይ ከዋናዎቹ አንዷ ሆና የተወነችው ቪዮላ ዴቪስ በምርጥ ረዳት ተዋናይነት እንዲሁ ተሸልማለች። ባለፈው ዓመት አፍሪካን አሜሪካውያን ብዙ ጊዜ ሽልማት አያገኙም የሚል ወቀሳ በኦስካር ሽልማቱ ላይ ከደረሰ በኋላ በዘንድሮው ዴቪስና አሊ ተሸላሚዎች ሆነዋል። አሊ በኦስካር ታሪክ የመጀመሪያው ሙስሊም ተሸላሚ ነው። ቪዮላ ዴቪስ ሽልማቷን ከተቀበለች በኋላ በዛው መድረክ ላይ ባደረገችው ንግግር because we are the only profession that celebrates what it means to live. ተዋናይ በመሆኔ እግዚአብሔርን አመሰግነዋለሁ ምክንያቱም እኛ ብቻንን የሕይወት ምንነትን የምናጣጥማት በማለት ተናግራ ነበር። በዚህ የኦስካር ሽልማት ዝግጅት ምሽት ፕሬዚዳንት ዶናልድ ትራምፕ ስማቸው ሲጠለጠል አምሽቷል። ዝግጅቱን በማስተዋወቅ ይመራ የነበረው ጂሚ ከሜል እንዲሁም ሌሎች ጥቂት አስተዋዋቂዎች ከሰባት የሚበልጡ ሙስሊሞች የሚኖሩባቸው ሀገር ሰዎች ወደ አሜሪካ እንዳይመጡ የሚከለክለውን ፕሬዝዳንታዊ ትዕዛዝ ሲተቹ ታይተዋል። ኢራናዊው የፊልም መሪ አስካር ፍራዴ ዘ ሴልስማን በተባለው ፊልም ምርጥ የውጭ ሀገር ፊልም በሚለው ዘርፍ የኦስካር አሸናፊ ሆኗል። ነገር ግን የሽልማት ስነስርዓቱን አልተካፈለበትም። የትራምፕን ክልከላ በመቃወም ንግግሩን አንዲት ኢራናዊ አሜሪካዊዋ ሳይንቲስት ያነበቡ ሲሆን የስደተኞች ክልከላ ፍራቻ ከመፍጠር ያለፈ ፋይዳ የለውም፣ የፊልም ሰሪዎች ግን የተዘጉ በሮችን በስራቸው ያስከፍታሉ ብለዋል። ለመጀመሪያ ጊዜ የኦስካር አሸናፊ የሆነችው ደግሞ ኤማስቶን ናት። ከዚህ ቀደም በበርድላንድ ታጭታ ነበር፣ አላሸነፈችም። ኢትዮጵያዊና አየርላንድ ትውልድ ያላት ሩት ነጋና ታዋቂዋ መሪል ስትሪፕ በታጩበት የአመቱ ምርጥ ሴት ተዋናይነት I still have a, a lot of growing and learning and work to do. And this guy is a really beautiful symbol to continue on that journey. And I am so grateful for that. So thank you so much. I I don't know why I keep moving my body. I don't know if this is wrong or if it's right. I don't know if it's a beat, or something's taking over me. And I just know I feel so good tonight. <laughs> <laughs>

አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ ስሳ ከ34 ያመለክታል። አስተናጋጆቻችሁ አሉላ ከበደ ና አዳነች ፍሳሐየንን። አሁን የሳምንቱ የስፖርት ክፍለ ጊዜ ደርሷል። አዘጋጅና አቅራቢ ሰለሞን ክፍሌ ነው። እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ በ1500 የዓለም ሻምፒዮኗ ገንዘቤ ዲባባ በዓለም አቀፉ የቪላ ደ ማድሪድ 1000 ሜትር ሩጫ ውድድር የግሏን ፈጣን ጊዜ አስመዝግባ አሸነፈች። በቶኪዮ ማራቶን ደግሞ የኬንያ አትሌቶች በሁለቱም ጾታ ውድድሮች ድል ተቀዳጅተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ዜናዎች ያሉን፣ አብራችሁን ቆዩ። ገንዘቤ ዲባባ በቪላ ደ ማድሪዱ ዓለም አቀፍ የሺህ ሜትር ሩጫ ውድድር ያሸነፈችበትን የአርቡን ዜና ላስቀድም። እንደ ተጀመረ ገንዘቤን ጠንከር አርጋ ይዛ የቆየችው የቤላሩሷ ቪክቶሪያ ኩሽኒር ነበረች። ግን ብዙም ሳይቆዩ ገንዘቤ በርቀት ጥላት ሄደች። ሁለት ዙር ሲቀራቸው ገንዘቤ ምንም እንኳ ሁለት ደቂቃ ከ 6 ነጥብ ሁለት ሴኮንድ ላይ ብትደርስም የቀድሞውን በማሪያ ሙቶላ የተመዘገበውን የዓለም አዳራሽ ውስጥ ሬኮርድ እንደማትሰብር ግልጽ ሆነ። ጥብጣቡን በጥሳ ስታልፍ የ26 ዓመቷ ገንዘቤ 23306 አስመዘገበች። ትከሻ ለትከሻ አብራ ስትሮጥ የቆየችው ሌላይቱ ኢትዮጵያዊት ጉዳፍ ጸጋዬ በ23805 በሁለተኝነት አጠናቃለች። ገንዘቤ ዲባባ በ1500 በ1 ማይል በ2000 በ3000 2 ጊዜ እንዲሁም በአምስት ሺህ በጠቅላላው ስድስት ጊዜ የዓለም ሬኮርዶችን የሰበረች ኮከብ አትሌት ናት። ማድሪድ ላይም አዲስ ክብረ ወሰን ለማስመዝገብ ቆርጬ ተንቀሳቅሼ ነበር። ያም ባይሆን በውጤቴና ሙከራ ተደስቻለሁ ብላለች ገንዘቤ ከውድድሩ በኋላ ለጋዜጠኞች ስትናገር። ወደ አዲስ አበባ ተመልሳም በአምስትና አስር ሺህ የጎዳና ሩጫ ራሷን በማዘጋጀት በለንደኑ የዓለም ሻምፒዮና ላይ ጥሩ ውጤት ለማስመዝገብ እንደምትሞክር አትሌቷ አክላ ተናግራለች። መልካም እድል ለገንዘብ ዲባባ። ወደ ትላንቱ የቶኪዮ ማራቶን እንሻገር። በወንዶቹ በዊልሰን ኪፕሳንግ የተመራው የኬንያ ቡድን ከአንደኛ እስከ ስድስተኛ ቦታ ያለውን ስፍራ ጠራርጎ ወስዷል። ዮሐንስ ገብረ ገርጊሽ ከኤርትራ በሰባተኝነት አጠናቋል። የኪፕሳንግ ሰዓት 2:03:58 ነው። በሴቶቹም ሳራ ቼፕቺርር በአንደኝነት ብትጨርስም እሷም ከኬንያ ናት። የሁለተኛና ሶስተኝነቱን ቦታ የወሰዱት ግን ብርሃኔ ዲባባና አማኔ ጎበና ናቸው ከኢትዮጵያ የቼፕችርችር ጊዜ 21947 ሲመዘገብ ከብርሃኔና አማኔ በሁለትና አራት ሴኮንዶች ይቀድማል በሌላ የአትሌቲክስ ዜና በረጅም ርቀት ውድድሮች የኦሊምፒክ ወርቅ ሜዳሊያዎች ተሸላሚው ሞፋራ አሜሪካዊው አሰልጣኙ አልቤርቶ ሳላዛር ለእርሱና ሌሎች አትሌቶች አበረታች መድኃኒት ሳይሰጥ እንዳልቀረ ሾልከው የወጡ ዜናዎች ከጠቆሙ በኋላ እኔ ንጹሕ አትሌት ነኝ ብሏል። ትውልዱ ሶማሊያ የሆነው ፋራ ባለፉት ሁለት ኦሊምፒኮች በአምስትና አስር ሺህ ለብሪታንያ የወርቅ ሜዳሊያዎችን አስገኝቷል። ሞፋራ በመግለጫው የአበረታች መድኃኒትን መጠቀም በተመለከተ እኔ ምንጊዜም ቢሆን መመሪያዎቹን ያልጣስኩኝ ንጹሕ አትሌት ነኝ ብሏል። የብሪታንያው ሳንዴ ታይምስ ጋዜጣ አልቤርቶ ሳላዛር ለፋራህና ሌሎች ለሚያሰለጥናቸው አትሌቶች ኤል ካርናታይን የተሰኘ ኬሚካል መስጠቱን የሚገልጽ ከዩናይትድ ስቴትስ የጸረ አበረታች መድኃኒት መቆጣጠሪያ ኤጀንሲ ሾልኮ የወጣ ሪፖርት ደርሶኛል ብሏል። አትሌቲክሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ተጀምሯል ይላል ተባባሪ አዘጋጅ ገዛኝ ጽዮን መስቀል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሶሎሞን። የመጀመሪያው ዙር ከተጠናቀቀ በኋላ ለሶስት ሳምንት ረስት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ የሁለተኛ ዙር ጨዋታዎቹን በሳምንቱ መጨረሻ በአዲስ አበባና በክልል ከተሞች አካሂዷል። ከትናንት በስቲያ ቅዳሜ ኢትዮጵያ ንግድ ባንክ ከወልዲያ ከተማ ኤሌክትሪክ ከጅማ አባቡና ትናንቱ ደግሞ ኢትዮጵያ ቡና ከደደቢት፣ መከላከያ ከወላይታ ዲቻ፤ አራቱም ግጥሚያዎች ምንም ጎል ያልተቆጠሩባቸው ባዶ ለባዶ በሆነ ውጤት የተጠናቀቁ ጨዋታዎች ናቸው። ሌሎች ጨዋታዎቹም ተካሂደዋል። ቅዱስ ጊዮርጊስ በሰላሳ ሁለት ነጥብ ፕሪሚየር ሊጉን ይመራል። ደደቢትና ሲዳማ ቡና በእኩል ሀያ ስምንት ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ወደ አውሮፓ ስንሸጋገርም የእንግሊዝ ፉትቦል ሊግ ካፕ የፍጻሜ ጨዋታ እናገኛለን። ረጅሙን የማጣሪያ ሂደት በጥንካሬ ተሸጋግረው ለእንግሊዝ ሊግ ካፕ ፍጻሜ የደረሱት ማንቸስተር ዩናይትድ እና ሳውዝ ሃምፕተን ትናንት የወምብሌይ ስታዲየም ድምቀት ሆነው አምሽተዋል። ማንቸስተር ዩናይትድ ሳውዝ ሃምፕተንን ሶስት ለሁለት በማሸነፍ የሊጉን ዋንጫ አንስቷል። ማንቸስተር ዩናይትድ ካስቆጠራቸው ሶስት ጎሎች ሁለቱን ከቅጣት ምትና በግንባር ገጭቶ ያስቆጠረው ኢብራሂሞቪች ነው። በእኔ በኩል ያለው ይሄ ነው። ገዛኝ ጮም መስቀልን አመሰግናለሁ። የስፔን ላሊጋውን በአጭሩ አይተን እንሰናበታለን። ሊዮኔል ሜሲ ትላንት በአትሌቲኮ ማድሪድ ላይ በ86ኛው ደቂቃ ያስቆጠራት ጎል ቲሙን ለድል አብቅታለች። ለአጭር ጊዜም ቢሆን ደግሞ ከደረጃ ሰንጠረዡ አናት ላይ አውጥቶታል። ለባርሳ ራፊናና ሉዊ ሹዋሬዝ ለአትሌቲኮ ማድሪድ ዲየጎ ጎብሊን ጎሎቹን አስቆጥረው እኩል ሁለት ለሁለት እስከ 86 ኛው ደቂቃ ከቆዩ በኋላ ሊዮኔል ሜሲ ሦስተኛዋን አገባና ሦስት ለሁለት አሸነፉ። ሪያል ማድሪድ ቪላ ሪያልን ሁለት ለዜሮ ቀጥቶ ሰንጠረዡን ያውም ገና አንድ ጨዋታ እየቀረው በአንድ ነጥብ ይመራል። ሪያል ማድሪድ 55 ባርሳ 54 ሴቪያ 52 ነጥብ አላቸው። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ። ሰለሞን ክፍሌን ለሳምንታዊ ስፖርት ዝግጅቱ አመሰግናለሁ። አድማጮች የምትከታተሉት በ19፣ 22፣ 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን በስርጭታችን ሰሌዳ የጊዜ ሰሌዳ መሰረት አፍሪቃ ነክ ርዕሶች ነው ተከታዩ። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪቃ ነክ ርዕሶች ለምሽቱ ታዲያ የአፍሪቃ ኮማንድ የተባለው በአፍሪቃ ዙሪያ የሚካሄዱ ወታደራዊ እንቅስቃሴዎችን የሚከታተለውና የሚመራው የዩናይትድ ስቴትስ ወታደራዊ እዝ አዛዥ በሊቢያ ሰላም ለማውረድ የሚያስችል ብቸኛው መንገድ በአገሪቱ ያሉ ተቀናቃኝ መንግስታትን አገናኝቶ በማነጋገር እንደሆነ ገልጠዋል ይላል በመንደርደሪያው። ጀኔራል ቶማስ ዋልድ ሃውዘር ይህን ያሉት በቅርቡ ሙኒክ ላይ በተደረገ የጸጥታ ጉባኤ ላይ ነው። ጉባኤው የተካሄደው ሰባት የአፍሪቃ ሀገሮች ያስተናገዱት ኦፕሬሽን ፍሊንት ላክ የሚል ስያሜ የተሰጠው የጣምራ ወታደራዊ እንቅስቃሴ ከመጀመሩ አስቀድሞ ነው። የአሜሪካ ድምፁ ሄንሪ ሪጅዌል ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ አዘጋጅተዋለች። በሊቢያ ያለው የፖለቲካ ትርምስ ስር የሰደደ ነው። ዓለም አቀፍ ማህበረሰብ የሚደግፈው የሊቢያ ብሔራዊ መንግስት ከፊል ትሪፖሊን ብቻ ነው የሚቆጣጠረው። ሌሎች ተቀናቃኝ ቡድኖች ደግሞ መዲናይቱ ትሪፖሊንና ሌሎች ከተሞችን ለመቆጣጠር እየጣሩ ናቸው። በምስራቅ በኩል ያሉት የሊቢያ ብሔራዊ ወታደራዊ ኃይል ኃላፊ ጀነራል ኸሊፋ ሃፍተር በሀገሪቱ ምክር ቤት የበላይነት አላቸው። የዩናይትድ ስቴትስ የአፍሪቃ ኮማንድ አዛዥ ቶማስ ዋልድ ሃውሰር ባለፈው ሳምንት እሁድ ሙኒክ በተደረገው የጸጥታ ጉዳይ ጉባኤ ላይ ለአሜሪካ ድምፅ ሬዲዮ ሲናገሩ ዩናይትድ ስቴትስ በሊቢያ የአንድነት ስምምነት እንዲደረግ እየገፋች ነው ብለዋል። ሀፍታር በተለይም በአገሪቱ ምስራቅ ክፍል ያላቸው ተደማጭነት በቀላሉ የማይታይ መሆኑ አያጠራጥርም። የፖለቲካ መፍትሄ የምንለው መጀመሪያ ያለበትም እዚህ ላይ ነው። የጀኔራል ከሊፋ ሀፍታር ኃይሎች አብዛኞቹን የሊቢያ የነዳይ ዘይት መስኮችን ይቆጣጠራሉ። ግዙፍ የሆነው የሩሲያ መንግስት የነዳጅ ዘይት ኩባንያ ሮዝኔፍት በቢሊዮኖች ዶላር የሚገመት ገንዘብ መዋለ ነዋይ ለማፍሰስ ከብሔራዊ የሊቢያ የነዳጅ ዘይት ኩባንያ ጋር የቅድሚያ ስምነት ፈርሟል። ይህ ስምነት ሞስኮ ከሊቢያ ጋር የነበራትን ግንኙነት መልሳ ለማጠናከር ከምታደርጋቸው ጥረቶች አንዱ ነው። ሩሲያ በሊቢያ መፍትሔ ለማግኘት በሚደረገው ጥረት ሚና ሊኖራት እንደሚችል ጀነራል ወልድ ሃውሰር አምነው ተቀብለዋል። እኛ የማንኛውንም ወገን እርዳታ በበጎ እንቀበላለን። ግባችን በሊቢያ ያሉትን ባለድርሻዎች ማቀራረብ እንዲነጋገሩ ማድረግና አካታችነትን መቀበል ነው። ዩናይትድ ስቴትስ ሊቢያ ባለው እስላማዊ መንግስት ነኝ የሚለው ቡድን ላይ ቀጣይ የሆነ የአየር ድብደባ አካሂዳለች። አፍሪካ ኮማንድ አሸባሪዎችን ለመዋጋት ኦፕሬሽን ፍሊንት ሎክ በሚል ስያሜ ዓመታዊ የጣምራ ወታደራዊ ልምምድ ለማካሄድ ከሳህል ክልል ጋር አጋርነት እየገነባ ነው። ናይጄሪያ ዋናዋ የክልሉ አጋር ስትሆን እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረውን ቦኮ ሐራም ለመዋጋት በምታደርገው ጥረት ዩናይትድ ስቴትስ የስለላ ስራ በማቅረብ ትረዳታለች። የናይጄሪያ ፕሬዝደንት የጸጥታ ጉዳይ አማካሪ ሜጀር ጄኔራል ባባጋና ሞንጉኖ በዓለም ደረጃ ያለው የአሸባሪዎች ህብረት ዓለም አቀፍ ትብብር ወሳኝ እንዲሆን ያደርጋል ብለዋል። በሊቢያ የታየው ህዝባዊ መነሳሳትና የገዳፊ መንግሥት ከሥልጣን መወገድ የጦር መሣሪያዎችና ፍልሰተኞች ወደ አገሪቱ እንዲጎርፉ አድርጓል። ከሳራ በመለስ ካሉት የአፍሪካ ሀገሮች ዋናው የዚህ ፍሰት ምንጭ የሆነችው ናይጄሪያ ናት። የናይጄሪያ ወታደራዊ ኃይል በቦኮ ሐራም ላይ በሚያካሄደው ውጊያ ህዝብን ያጎሳቅላል ሲል አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ቡድን ሲነቅፍ ቆይተዋል። የዩናይትድ ስቴትስ አፍሪካ ኮማንድ አዛዥ ቶማስ ዋልድሃውሰር የአሜሪካ ወታደራዊ ኃይል ከአጋሮቹ ጋር ሲሰራ እንዲህ አይነቶቹን ክሶች አክብዶ ያያል ብለዋል። We understand the requirement for battlefield ethics. We make it part of our training, and we try to continue to emphasize that. Yet, or not gjez nesratoj makhbaras fal la <laughs> gineten nurrad dalen kam salat nuba anduno beh gawi srat na kawan na na marijoj garib menader go chana kudaino. Operation Flintlock, the le was fought in the area of Mikkaido, where the, the, enemy. the enemy to in ከአውሮፓና ከሰሜን አሜሪካ ሀገሮች የተውጣጡ ሁለት ሺ ወታደራዊ ሰራተኞችን አሰባስበዋል። አድማጮች፣ አፍሪቃ ኮማንድ የተባለው የዩናይትድ ስቴትስ የአፍሪቃ እዝ አዛዥ በሊቢያ ሰላም ስለ ማውረድ ጉዳይ በተናገሩት ላይ የተመሰረተው ቅንብር እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አዳነችን ለአፍሪካ አፍሪቃ ነክ ርዕሶች ዝግጅት አመሰግናለሁ። አድማጮች ወደ መጨረሻዊ ሳምንቱ ቅንብር ላይ ደርሰናል። ጤና ነው። ዝግጅቱ አዘጋጅና አቅራቢ ሶሎሞን አባተ። በመጪዎቹ ስድስት ወራት ውስጥ ከ20 ሚሊዮን በላይ ቁጥር ያለው ሰው አፍሪካ ውስጥ ለበረታ ረሃብ ወይም ቸነፈር ይጋለጣል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ይህንን ክፉ ዜና ሰሞኑን ይፋ ያደረጉት። ጉቴሬሽ የከትናንት በስቲያው አርብ ጄኔቫ ላይ ለጋዜጠኞች መግለጫ በሰጡበት ወቅት ዛሬ ያለውን ሁኔታ እጅግ አሳሳቢና አስጊ ነው ብለውታል። በሚሊዮኖች የሚቆጠሩ ሰዎች አሉ፣ ጉቴሬሽ ዛሬ እየኖሩ ያሉት በረሃብና በሞት መካከል ለበሽታዎችና ለወረርሽኞች ተጋልጠው ነው። በተለይ ደቡብ ሱዳን ሶማሊያ የየመንና ናይጄሪያ ሰሜን ምሥራቅ አካባቢዎችን የቸነፈር ቀጣና ሲል አውጇል። የመንግሥታቱ ድርጅት በተለይ ደግሞ የደቡብ ሱዳን ዩኒቲ ጠቅላይ ግዛት ሁለት አውራጃዎች ውስጥ መቶ ሺህ ሰው በቸነፈር መሰል ረሃብ እየተመታ መሆኑን ድርጅቱ አሳውቋል። በመጪዎቹ አራት ሳምንታት ውስጥ ዓለም ካልተረባረበና ወደ አራት ቢሊዮን ተኩል ዶላር ካላሰባሰበ ይህ የደቡብ ሱዳን ሁኔታ ወደ ሌሎችም አካባቢዎች እንደሚዛመት ዋና ጸሐፊው አበክረው ተናግረዋል። ትራጀዲ ነው ያለንበት ሁኔታ ብለዋል ጉቴሬሽ የበረታ የሀዘን ገጽታ። እስከያዝነው የአውሮፓ ዓመት መጨረሻ ደግሞ ወደ አምስት ነጥብ አምስት ቢሊዮን ዶላር ያስፈልጋል በዚህች ምድር ላይ ከሽብር ፈጠራ ባልተናነሰ ሁኔታ ሰቀቀን እየዘራ ያለውን የረሃብና የተያያዥ በሽታዎች ስጋት በተጠቀሱት አራት አገሮች ውስጥ ለመቆጣጠር እስካሁን ታዲያ የመንግሥታቱ ድርጅት ከጠየቀው እያንዳንዱ ዶላር ያገኘው 02 ሳንቲም ብቻ ነው። ዘጠና ሚሊዮን ዶላር ብቻ ዓለም በችግር በተመታች ቁጥር ቀድማ ደራሽ በሆነችውና ይበልጡንም መዋጮ በግራም በቀኝም በምትሸፍነው አሜሪካ ዛሬ አስተዳደር አስተሳሰብ ተለውጧል። ሁሉም ነገር ከእንግዲህ በኋላ የሚታየው ለአሜሪካ ከሚሰጠው ጥቅም አንጻር ብቻ ይሆናል። ይህንን ፕሬዚደንቷ ቃለ መሐላቸውን እንደ እንደፈጸሙ በግልጽ ደንግገውታል። ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው አሜሪካ ትቅደም በንግድ በግብሮች በኢሚግሬሽን በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም በእርግጥ ፕሬዚዳንቱ ከመመረጣቸው በፊትም ይሁን ከዚያ የቃለ መሐላ ንግግራቸው ወዲህ በውል አንጥረው የተናገሩት የአሜሪካ ድጋፍ ጉዳይ ባይኖርም አሜሪካ ራሷ ገና የለውጥ ትንቅንቅ ውስጥ ነችና ውሏን በውሉ መለየት አልተቻለም። ወጣም ወረደ ግን ብዙ ዓይን ከዋሽንግተን ላይ አይነሳም። ብዙም ባዶ እጅ የሚኮለኮለው ዋይትሃውስና ካፒቶል ደጆች ላይ ነው። ሰሞኑን የዩናይትድ ስቴትስ አገረ ገዢዎች ዋሽንግተን ዲሲ ላይ ለዓመቱ የክረምት ወቅት ስብሰባቸው ተገናኝተው የሀገራቸውን ዕጣ እየመከሩ ነው ከመካከላቸው የተወሰኑትን አነጋግሬ ነበር አሜሪካ በጤና በትምህርት በልማት ረሃብን በመቋቋም መድረኮች ፊቷን ከዓለም ልታዞር ይሆን የኮሎራዶ ገዢ ጃን ራይት ሃይከን ሉፐር አሜሪካ በመሪነቷ ልትቀጥል ይገባታል ብለውኛል The U.S. has always been a leader in all these things and has, has been very successful at creating partnerships with uh, the rest of the world. Uh, በነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል። ወትሮ ዓለም አቀፍ ማኅበረሰብ እየተባለ የሚጠራው በውል ተለይቶ ያልተጨበጠ አካል አስኳል አከርካሪና ሥጋው የሆነችው አሜሪካ በመጪዎቹ አራት ሳምንታት ውስጥ ከራሷ ተላቃ ጠኔና በሽታ ሊያረግፉት ላሰፈሰፉበት አፍሪካዊ ትደር ሲሆን፣ ለማንኛውም ግን የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ዲፓርትመንት ሊቀመንበር ዶክተር ኦሉ አዳምስ ለአፍሪካ የማንቂያ ጥሪ ምክር አላቸው። እንደሚመስለኝ አፍሪካ ለከፋ ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም፣ ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው። ዶክተር አዳምስ ናይሮቢ ለምትገኘው ባልደረባዬ ጂል ክሬግ ነበር ይህንን የተነፈሱት። ፕሬዚደንት ትራምፕ ሰሞኑን ለወግ አጥባቂዎቹ የፖለቲካ የተግባር ጉባኤ ሲፓክ ይባላል በምህፃር ሜሪላንድ ተገኝተው በተናገሩበት ወቅት ያንን አቋማቸውን አስረግጠውና ደጋግመው ተናግረዋል። በእርግጥ ፕሬዚደንቱ የዓለም አቀፍ ትብብርን አስፈላጊነትም አላጣጣሉም። የብሔራዊ ጥቅማቸውን መጠበቅ አጎሉ እንጂ ግሎባል ኮኦፐሬሽን Dealing with other countries, getting along with other countries is good. It's very important. But there is ከሌሎች ሀገሮች ጋር ተስማምቶ መኖር ጥሩ ነው በጣም አስፈላጊም ነው ነገር ግን ዓለም አቀፍ መዝሙር የሚባል ነገር የለም አቀፍ ምንዛሪ ወይም ዓለም አቀፍ ባንዲራ የሚባል ነገር የለም። ይህች እኔ የምወክላት ዩናይትድ ስቴትስ ነች፣ መላውን ዓለም አይደለም። እኔ የምወክለው የእናንተን ሀገር ነው የምወክለው የዓለም አቀፉ አካል መሪ አንቶኒዮ ጉቴሬሽ ግን እንተጋገዝ እያሉ ነው። በሚሊዮኖች የሚቆጠሩ ሰዎች ሕይወት በእኛ የተባበረ የተግባር እንቅስቃሴ ወይም እርምጃ ችሎታ ላይ ተንጠላጥለዋል። በዚህች ሁሉም በተትረፈረፈባት ዓለማችን ላይ አንዳች ነገር ላለማድረግና በግዴለሽነት እንድንቆም የሚያደርገን አንዳች አሳማኝ ምክንያት የለም። የዛሬ ስድስት ዓመት ሶማሊያ በከበደ ቸነፈር ስትመታ ሶማሊያ ቸነፈር ገብተዋል ብለን ባወጅንበት ወቅት በዚያ አደጋ በአጠቃላይ ከሞተው ግማሹ ረግፎ ነበር ብለዋል የመንግሥታቱ ድርጅት የሰብአዊ ድጋፎች አስተባባሪ ስቲቨን ኦብራያን። በመሆኑም ያ ዘንድሮም እንዳይደገም ነው ዛሬ እንዲህ እየጮኸን ያለ ነው። ሶሎሞን አባተን ለሳምንታዊ የጤና ዝግጅቱ እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ በኢትዮጵያ ገዢው ፓርቲ ኢህአዴግና ሀያ አንድ ተቃዋሚ ፓርቲዎች በአገሪቱ ሰላም ለማውረድ ድርድር ለመቀጠል ተስማምተዋል። በኢትዮጵያ በፖለቲካ ተቃዋሚዎች መካከል ሰላምና መቻቻል እንዲኖር የሕዝቡ ችግሮች እንዲፈቱና ተሰሚነት ኖሮት በሰላም ዲሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታመናል። ለጥያቄው መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል ለሚለውና ሌሎች ከእናንተ የሚቀርቡ ጥያቄዎች መልስ የሚሰጡን ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ላኩልን፣ አሊያም የስልክ ቁጥራችሁን በሆን አት ቪኦኤ ኒውስ ዳት ካም ኢሜይላችሁን ላኩልንና መልሰን እንደውላለን። አዳነች ጥቂት ደቂቃዎች ያገኘን ይመስላል። ቅድም የምሽቱን ምርጥ ዜማ የላላላ አንዱን ሙዚቃዊ ድራማ አንድ ስልት ማጫወት ጀምረን ነበረ። ሰአት እጥረት ስለነበረ ሙሉን አላጫወትንም። ታዲያ ጥቂት ደቂቃዎች ተገኝተዋል ይነናል፣ አቀናባሪያችን ንጉሱ ታምሬ። ከዛ እንግዲህ አንዱን ለመጨመር ነው። አንዱን የአማርኛ ስልት ነው የተመረጠው፣ ፍቅር አዲስ ነቃ ጥበብናት ለምሽቱ የምትጫወትልን ነው

Ya Allah, Ya አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከዳነች ፍሳሐዬ የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ የካቲት ሰባት ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። አባሎቹን አባሎቻችን እየታሰሩ ያሉበት ሁኔታ ሊካሄድ የታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር ይችላል ብለዋል። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ቦፌኮ ማለትም በኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አቃቢ ህግ ያቀረበው የሲዲ ወይንም የድምጽ ማስረጃ ሊታይም ሊደመጥም እንዳልቻለ ተገለጸ። ተከሳሹና የተከሳሹ ጠበቃ ይህ የአቃቢ ህግ ማስረጃ እንዲተላለፍ ቢጠይቅም ፍርድ ቤቱ በአጭር ጊዜ ቀጠሮ ሰጥቶ አቃቢ ህግ ማስረጃውን እንዲያቀርብ አዟል። ደቡብ አፍሪካ ኤች አይ ቪ የያዛቸው በሽተኞች የልብ በሽታና ስትሮክ እንዳያስከትልባቸው ለመከላከል የመጀመሪያ አብይ የሕክምና ሙከራ ካደረጉት አምስት ሀገሮች አንዷ ሆናለች። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመከላከያ ወጪ በየአመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ አሉላ ከበድና አድነኝ ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና አደሩ።